ከጎበዝ ጊታር ተጫዋች ጀርባ ሌላ ታላቅ አርቲስት አለ። አንቶኒዮ አኮስታ አንዱ ነው። የሚሰራቸው የጊታር ክሮች በዓለም አቀፍ ደረጃ ባሉ ሙዚቀኞች ምቹና ተወዳጅነትን ያተረፉ ናቸው። የረቂቅ ሙዚቃ ወይም ክላሲካል ሚውዚክ ጊታር ተጫዋቾች ብዙውን ጊዜ የሚጠቀሙት የናይለን ክሮችን ነው። ምክንያቱም ለድምፅ ህብር፣ ለጣቶች ፍጥነት፣ እንዲሁም ለድምፅ መጨመርና መቀነስ ምቹ ስለሆኑ መሰረቱ ደቡብ ስፔን የሆነው የፍላሜንኮ ሙዚቃ የራሱ የሆነ የዳንስና የአዘፋፈን ስልት አለው። ዋናው የፍላሜንኮ መለያው ደግሞ በጊታር የሙዚቃ መሳሪያ ላይ የተመሰረተ መሆኑ ነው። በብዛት በጊታር አጨዋወት ላይ እንደተለመደው የግራ እጅ ጣቶች ፍጥነትን ብቻ ሳይሆን የቀኝ እጅን ልዩ እንቅስቃሴና ፍጥነትን ይፈልጋል። የቶኒ አኮስታ የጊታር ክሮች በእነዚህ ሁለት የሙዚቃ ስልቶች ሙዚቃ ተጫዋቾቹ ዘንድ ተመራጭ ነው። አንቶኒዮ አኮስታ ወይም ቶኒ የክላሲካል ሙዚቀኛ፣ የንግድ ሰው እንዲሁም የክላሲካልና የፍላሜንኮ የጊታር ክር አምራች ነው። ያመረታቸው ክሮች በጥራታቸው በበርካታ ሙዚቀኞች ዘንድ ተወዳጆች ናቸው። ዝነኞቹን የአርጀንቲናውን ጊታር ተጫዋች ጆርግ ሞሬል እና የስፔናዊው የፍላሚንኮ ሙዚቃ ተጫዋች ፓኮ ዲ ሉሲያን ጨምረው በዚህ ክፍል ከፍተኛ ጥራትና ዋጋ ያላቸው እስከ 200 ዶላር ድረስ የሚሸጡ ጊታሮች ይገኛሉ። እንደ አውሮፓውያን አቆጣጠር ከ 2008 ዓ ም በፊት ሉቴር በተባለው የሙዚቃ መሳሪያ አቅራቢ ኮርፖሬሽን በከፍተኛ ደረጃ ሽያጭ ታዋቂ ነበሩ። የቶን የጊታር ክር ምርቶች የሽያጭ ገቢው ብቻ በአመት እስከ 2.5 ሚሊዮን ዶላርስ ደርሶ ነበር። በዚያን ጊዜ ከናይለን የተሰራ የጊታር ክር ነበር የሚያመርተው የተለየ የድምፅ ቃናና ለተጫዋቹ ምቾት የሚሰጥ በመሆኑም ተመራጭ ነበር። በዩናይትድ ስቴትስ ኢኮኖሚ ባዘቀዘቀበት ዓመታቶችና ገበያ በጠፋበት ጊዜ ቶኒ የማከፋፈያ መደብሮቹን እስከ መሸጥ ደርሶ ነበር። የምጣኔ ሀብት ይዞታው በወደቀበት ጊዜ ሰዎች አስር ሺህ ዶላር፣ አምስት ሺህ ዶላር አውጥተው ጊታር መግዛት ይፈሩ ነበር። እውነት ነው። ያን ያህል ገንዘብ ማውጣት ይከብዳል። ታዲያ የጊታር ክር ምሸጥ ባለመቋረጡ የክር ማምረት ስራዬ ሳይቋረጥ እንዲቀጥል መልሼ እንዳልሰራራም ረድቶኛል። ሰላሳ ዓመታትን ያስቆጠረው የቶኒ የጊታር ክር ምርት በድጋሚ በብዛትና በጥራት ገበያውን ተቆጣጥሮታል። ድርጅቱ በብዛትና በስፋት ማምረት ይችላል። ነገር ግን በአንድ ጊዜ ብዙ ማምረትን አልፈልግም፣ ይላል ቶኒ። ገንዘብ እርግጥ ነው ገንዘብ የሚጠላ የለም። ያለ ገንዘብም እንዲኖረን የምንመኘውን ሆነ የምንፈልገውን በቀላሉ ማግኘት ያስቸግራል። ሁሉም ሰው የሚረዳው እንደዛ ይመስለኛል። ነገር ግን እኔ ቆይ እንዲህ ልግለጸው። እኔ ገንዘብ ብቻውን አይማርከኝም። ሌሎች ሰዎች ለገንዘብ ሲሉ የሚኖሩትን አይነት ህይወት እኔ ምኖር አልፈልግም። ምርቱ በጥራት እስከተሰራ ድረስ ቶኒ እንዳለው ገንዘብ ይመጣል። ያ ነው እኔን የሚያስጨንቀኝ፣ በጥራት ማምረት፣ ትክክለኛ ድምፅና ቃና የሚሰጠውን የጊታር ክር መስራት መቻል ነው የሚያስጨንቀው። ቶኒ እንዳለው ተመራጭ ለመሆን ደግሞ የግል ችሎታና ተሰጦን ይጠይቃል።